የኦሮሞ ሕዝቦች ዲሞክራሲያዊ ድርጅት ኦህደድ ማዕከላዊ ኮሚቴ በኦሮሚያ ክልል ብሎም በኢትዮጵያ ውስጥ ያለውን የፖለቲካ ስርዓት ዲሞክራሲያዊ ለማድረግ በአገር ውስጥና በባህር ማዶ ካሉ ተቃዋሚ የፖለቲካ ፓርቲዎች ጋር ለመስራት ዝግጁ መሆኑን ከሶስት ወር በፊት መግለጹ ይታወሳል። ይህንንም ጥሪ በፍጥነት በሙሉ ልቡ የተቀበለው የኦሮሞ ዲሞክራሲያዊ ግንባር ኦደግ የኢትዮጵያ ፌዴራሊዝምን ዲሞክራሲያዊ ለማድረግና ለማጠናከር ዝግጅትና ፈቃደኝነቱን በጊዜው ባወጣው መግለጫ ገልጸዋል። በጉዳዩ ላይም የኢትዮጵያ መንግስትና የኦዴግ ተወካዮች ባለፈው ሳምንት መጨረሻ ላይ ውይይት ማድረጋቸውን እንዲሁም ኦዴግ ወደ ኢትዮጵያ ተመልሶ ሰላማዊ ትግል ለማድረግ መስማማታቸውን ዘገባዎች ያመለክታሉ። እዚህ ለመድረስ ወደ አምስት ዓመታት ገደማ ሙከራ እንዳደረጉ የሚናገሩት የግንባሩ ቃል አቀባይ ዶክተር በያን አሶባ ፓርቲያቸው መንግስት የሚያደርገውን ማሻሻያዎች አካል መሆን እንደሚፈልግም ለዶችቤሌ ገልጸዋል። ውጭ አገር ያሉት የተለያዩ ተቃዋሚ የፖለቲካ ድርጅቶች በኢትዮጵያ ሰላማዊ የፖለቲካ ትግል ውስጥ ተሳትፎ የሚፈልጉትን ለውጥ ማምጣት ስላልቻሉ አሁን መንግስትና ኦደግ የጀመሩትን ውይይት ጥሩ ጅማሮ መሆኑን የምስራቅ አፍሪቃ የፖሊሲ ጥናት ተቋም ምክትል ዳይሬክተር የሆኑት ዶክተር ብርሃኑ መገርሳ ሌንጅሶ ይናገራሉ። አሁን የኢትዮጵያ መንግስት በሩን ውጪ ላሉ ተቃዋሚ ፖለቲካ ፓርቲዎች መክፈት የፈለገበትን ተነሳሽነትም ዶክተር ብርሃኑ እንዲህ ያስረዳሉ። ዋናው የዚህ ሁሉ መሰረት የሚሆነው ሀገሪቱ ውስጥ የነበረው እንቅስቃሴ የህዝቡ ለውጥ መፈለግ የዛ የህዝቡ ለውጥ መፈለግ ላይ ነው። እንግዲህ እነዚህ ሰዎች ካፒታላይዝ በማድረግ ወደፊት መሄድ የምንችለው ህዝቡ የሚፈልገውን ነገር በማድረግ ነው። ያጠበብነውን የፖለቲካ ምህዳር ማንም ሰው ከኢህአዴግ ውጭ ሀገሪቱ ውስጥ እንዳይንቀሳቀስ የተደረገበት ሁኔታ እንዳለ እናቃለን። ያንን በመቀየር ብቻ ነው የሚል እምነት ላይ የደረሱ ነው የሚመስለኝ። ኢህአደግ ከሌሎች ተቃዋሚ ፓርቲዎች ጋር የሚያደርገው ድርድር ገለልተኛነት ይገለዋል በማለት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና ሰማያዊ ፓርቲ ራሳቸውን ማግለላቸው ይታወሳል። አዲሱም ጠቅላይ ሚኒስትር ስልጣን ከያዙ ወዲህ እነዚህም ፓርቲዎች ወደ ድርድሩ ለመመለስ በይፋ የተደረገ ሙከራ አልታየም። ከዚህ በመነሳትም መድረክና ሰማያዊ ፓርቲ የገጠማቸውን አይነት እድል ኦደ ግን እንዳያጋጥመው የሚሰጉ አሉ። ስጋቱን የተጋሩት ዶክተር ብርሃኑ ሁሉም ተቃዋሚ ፓርቲዎች ሊያደርጉ ይገባል ያሉትን እንዲህ መክረዋል። ተቃዋሚ ፓርቲዎች ከመንግስት ጋር የጀመሩት ድርድር በጥሩ ሁኔታ በሚፈለገው ፍጥነት ወደፊት አለመሄዱ እንዳለ ሆኖ የኦዲኤፍ እዛ ላይ መጨመር ወይም ደግሞ ከኦዲኤፍ ጋር የተደረገው ድርድር ጥሩ ጅምር ሊሆን ይችላል። የተቃዋሚ ፓርቲዎች አብሮ ቆሞ ጠንክሮ ሀገሪቷ ውስጥ መምጣት ህዝቡ የሚፈልገው ለው እንዲመጣ ለማድረግ ቁርጠኝነት ማሳየታቸው በመጀመሪያ ደረጃ እንደ ጥሩ ነገር መታ አስተያየትና አፕሪሼት መደረግ ያለበት ብዬ ነው የማምነው። ስጋቱን በተመለከተ ያን ድልድይ ስንደርስበት እናቋርጣለን የሚሉት የኦዴግ ቃል አቀባይ ዶክተር በያን አሶባ አገሪቱ አሁን ተስፋ እንደሚታይባት ገልጸዋል። ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ ከትላንትናው በጣም የተለየ መሆኑን እንገነዘባለን። በእኛ ድርጅት አቋም እንደዚህ አይነት ኦፖርቹኒቲስ እድሎች ሲገኙ መቀበልና መጠቀም የበለጠ የነጻነት መስፋት እንዲመጣ፣ የበለጠ የሰብአዊ መብት መከበር እንዲመጣ፣ የበለጠ ዴሞክራሲ እንዲሰፋ የሚያስችሉ ሁኔታዎች እንዲፈጠሩ ማገዝ እንጂ ተጠራጥሮ ከጎን መቀመጡ አይጠቅምም የሚል አቋም ነው ያለን። መንግስት እንደሚለው የፖለቲካ ምህዳሩን ለማስፋትና መድብለ ፓርቲውን ይሁን ለማድረግ ከሀገር ውጭም ሆነ ከሀገር ውስጥ ተቃዋሚ ፖለቲካ ፓርቲዎችን መጋበዙ የኦህደድ ብሎም የኢህአደግ ህልውና ጥያቄ ውስጥ ያስገባል በሚል የሚከራከሩ ወገኖች አሉ። ዶክተር ብርሃኑም ለዚህ መልስ አላቸው። ኢህአዴግ ራሱ እኔ የበሰበስኩ ድርጅት ነኝ ብሎ ያመነ ድርጅት እስከሆነ ድረስ አሁን ወደ አመራር የመጣው የለውጥ ሀይል የሚባለው ሀገሪቷ ውስጥ ያለውን ህዝብ ከኋላቸው በማሰለፍ ይሄንን ሮቲን የሆነው የበሰበሰውን ፓርቲ ወይ ራሱ ለህዝብ እንዲሆን ራሱን እንዲቀይር ወይ ደግሞ ለህዝብ በሚሰራ ፓርቲ እንዲተካ ነው የሚፈለገው። ለውጥ ማለት ሰስቴነብል ለውጥ እዚ ሀገሩ ለህዝብ የሚሰራ ፓርቲ ሲመጣ ብቻ ነው የሚቻለው። የኦደግና የኢትዮጵያ መንግስት ቀጣዩ ውይይት የሚካሄድበትን ቁርጥ ያለ ቀን መናገር ቃል አቀባዩ ዶክተር በያን ባይፈልጉም ከሁለት ሳምንት ባነሰ ጊዜ ውስጥ አዲስ አበባ ላይ ለማስቀጠል ከስምምነት መድረሳቸውን ግን ለዶቼ ቬለ ገልጸዋል። የውይይቱ ዋና አጀንዳም ድርጅታቸው ወደ ሀገር ቤት ተመልሶ ህጋዊ የፖለቲካ ድርጅት ሆኖ በህጋዊና ሰላማዊ የፖለቲካ ትግል ውስጥ የሚሳተፍበትን ሁኔታ ማመቻቸት እንደሆነም ቃል አቀባዩ አክለው ጠቁመዋል።